የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። እድሜ ከጠገበው የቀደመ ድምዳሜ የራቀ ነው። በዚያው በምናውቀው ስሌት መሰላቱም ይሆናል። በተግባር የምናየውም ያንኑ የምናውቀውን መምሰሉ ጨርሶ ሌላ እንዳናስብ ወይም እንዳንጠብቅ ያገዘ ጭምርም ይመስላል። ለመሆኑ የአንጎል ቅርጽና የሚሰራበት መንገድ ውስጣዊ አሰራሩ ቀድሞ እንደሚታመነው ያለቀ እያበቃለት ሳይሆን በኋለኛውም ዕድሜ ገና ብዙ መለወጥ፣ ማደግ ይችላል ቢባሉ ምን ይሉ ይሆን? አይምሮአችን ሁል ጊዜ ልክ እንደ ጡንቻ አዲስ ነገር እንዲማር ሁሌ እንዲሰራ አይምሮን የሚያበለጸጉ መጽሐፍ ማንበብ ሊሆን ይችላል። ከሰዎች ጋር ተገናኝቶ ሀሳብ መቀየር፣ አዲስ ነገር ዓለም ላይ ያለም እንደተከሰተ መማር፣ አዲስ የሙዚቃ መሳሪያ ወይ አዲስ አይነት እንቅስቃሴ የዳንስ ሊሆን ይችላል፣ የስፖርት ሊሆን ይችላል። እነሱን በምናደርግበት ጊዜ እንዲሁ ሜዲቴሽን የሚባለው እንዲሁም ጤናማ መጋገብ እና በቂ እንቅልፍ ማግኘት በተለይ ለኒውሮፕላስቲሲቲ ዋነኛው ሚና ይጫውታሉ ተብሎ ይታሰባል። ዶክተር ያሬድ ዘነበ በአዲስ አበባ ዩኒቨርሲቲ የጤና ሳይንስ ኮሌጅ የነርቭ ሐኪምና ረዳት የሕክምና ፕሮፌሰር ናቸው። ዶክተር ያሬድ አልዛይመር ኢትዮጵያ የተባለው የሕሙማን መርጃ ማህበርም መስራች ዲሬክተር ናቸው። አብረውን ያመሻሉ። በዋነኛነት እንደምታዩት ሁላችንም እየተመለከትነው ያለው በዓለም ላይ የተከሰተ ያለው የጦርነት ብዛት ከአየር ጤና ጋር ተገናኝቶ ሴቶች ላይ እየተፈጠረ ያለውን ችግር ስናይ፣ በተለይ ደግሞ ጦርነቶች ኖር ማለት የተለያዩ መንግስታት ቅድሚያ የሚሰጡን ነገር ከጦርነት ጋር በተያያዘ ባሉ ነገሮች ውስጥ ያደርጋሉ። በዛ ምክንያቱም በጀት የሚያጥርበት ሁኔታ ይኖራሉ። የወርሃ መጋቢት ወግ መሰንበቻውን ወደ ተከፈተ አንድ ዓለም አቀፍ ዓመታዊ ጉባኤ ወስዶ ምስቅልቅል በበዛበት ዓለም የሚበልጠው መከራና እንግልት የሚደርስባቸው የእኩልነትና ክብር ለሴቶች ጥያቄ ሌላው ቅንብራችን ነው። የሰማችኋትም የህግ ባለሙያ ወይዘሮ ዱኒያ መኮንን ተገኝ ነች እንግዳችን። ሙሉ ዝግጅቱ የሰዓቱን የዓለም ዜና ተከትሎ ይቀርባል። የዩናይት ስቴትስ ምርጫ አንድምታዎች የተከታታይ ወጋችን ትኩረት የሚያደርግበት ሌላው ጭብጥ ነው። እሁድ መጋቢት ስምንት ሁለት ሺህ አስራ ስድስት አመተ ምህረት ሰላም ጤና ይስጥልን። እንደምንሰነበታችሁ ውድ የራዲዮ መጽሔት ተከታታዮች የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና ቆንጂት ታየነን እስከ ፕሮግራማችን ፍጻሜ ከምሽቱ አራት ሰዓት አብረናችሁ እናምሻለን አብራችሁን አምሹ አሁን የሰዓቱን የዓለም ዜና ይሆናል የምናስቀድመው ጠብቁን እንደምናመሻችሁ አድማጮች ደረጀ ደስታ ነኝ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ የአውሮፓ ህብረት ለግብፅ የስምንት ቢሊዮን ዶላር ጥቅል እርዳታ መፍቀዱን ዛሬ እሁድ አስታወቀ። የጥሬ ገንዘብ ተቸግራለች ለተባለችው ግብፅ እርዳታው የተፈቀደው በጎረቤት አገራት ያለው የኢኮኖሚ ጫና፣ ግጭትና ትርምስ ብዙ ስደተኞችን ወደ አውሮፓ የባህር ዳርቻዎች እንዲያምሩ ሊያደርጋቸው ይችላል በሚል ስጋት መሆኑን አሶሲየትድ ፕሬስ ዘግበዋል። በካይሮ የሚገኘው የአውሮፓ ህብረት ተልእኮ እንደገለጸው ጥቅል የገንዘብ ድጋፍ በሚቀጥሉት ሶስት ዓመታት ውስጥ በአረቡ ዓለም በቁጥር የላቀ ህዝብ ብዛት ላላት አገር የሚሰጠውን እርዳታና ብድር ያካትታል። በስምምነቱ መሰረት የአውሮፓ ህብረት የግብፅ መንግስት ድንበሩን እንዲያጠናክር ይደግፋል። በተለይም በአፍሪካና በመካከለኛው ምስራቅ ያሉ ድህነትና ግጭቶችን በመሸሽ የሚሰደዱ ፍልሰተኞች ዋና መሸጋገሪያ የሆነችውን የሊቢያንና እንዲሁም ዓመት ካስቆጠረው የሱዳን ተቀናቃኝ ጀነራሎች ጦርነት እየሸሹ የሚመጡ ሱዳናውያንን ስደተኞች የሚመጡባቸውን ድንበሮች እንዲያጠብቅ ድጋፍ ያደርጋል። ግብጽ ከሳራ በታች ካሉ የአፍሪካ ሀገራት ከጦርነት ወይም ከድህነት ለማምለጥ ለሚሞክሩ ስደተኞች መሸሸጊያ ሆና ቆይታለች። አደገኛውን የሜዲትራኒያን ባህር በመሻገር ወደ አውሮፓ ለመዝለቅ እንደ መተላለፊያ ቦታ ሆና የምታገለግል ስፍራ መሆኗም ተገልጿል። በእስራኤልና በሐማስ ጦርነት የተነሳ በሚፈጠረው የፍልሰተኞች ብዛት ግብጽ ከፍተኛ ጫና እየገጠማት ሲሆን፣ ድንበሯ ሊጣስ ይችላል የሚል ስጋት እየጨመረ መሆኑም ዘገባው አመልክቷል። ዩክሬን የሩሲያው ፕሬዝደንት ቭላዲሚር ፑቲንን የስልጣን ዘመን ለተጨማሪ ስድስት ዓመታት ለማራዘም በተዘጋጀው የመጨረሻው ፕሬዝደንታዊ ምርጫ ዕለት በርካታ የሰው አልባ አውሮፕላን ወይም የድሮን ጥቃቶችን በተለያዩ የሩሲያ ክልሎች አደርሳለች። የሩሲያ መከላከያ ሚኒስቴር በሞስኮ ክልል የበረሩትን አምስቱን ጨምሮ 35 የዩክሬን ድሮኖችን በአንድ ሌሊት መጥቶ መጣሉን አስታውቋል። መጠነ ሰፊ ናቸው የተባሉት የዩክሬን የድሮን ጥቃቶች ከተፈጸሙባቸው ክልሎች መካከል የካሉጋ ክልል፣ ከሞስኮ ሰሜናዊ ምስራቅ ከዩክሬን ድንበር 800 ኪሎ ሜትር ወይም 500 ማይል ርቀት ላይ የሚገኘው የያሮስቪል ክልል፣ የቤልግሮድ ኩርስክ እና ሮስቶቭ የተባሉ የሩሲያ ክልሎች እንደሚገኙበት የሩሲያ መከላከያ ሚኒስቴር አስታውቋል። የነዳጅ ማጣሪያዎችና የነዳጅ ማጠራቀሚያዎች የዩክሬን ሰው አልባ አውሮፕላኖች ዋነኛ ኢላማዎች እንደነበሩ ተመልክተዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የሩሲያው ፕሬዝደንት ቭላድሚር ፑቲን ምንም አይነት ተቃዋሚ በሌለበት የዛሬውን እሁድ ምርጫ በማሸነፍ የስልጣን ዘመናቸውን ለተጨማሪ ስድስት ዓመታት ያራዝማሉ ተብሎ ይጠበቃል። ባለፈው የካቲት በሩሲያ እስር ቤት ውስጥ እያለ ህይወቱ ያለፈውን ታዋቂውን የሩሲያ ተቃዋሚ መሪ አሌክሲ ናልቫኒን ሞት ተከትሎ አንዳንድ ሩሲያውያን በምርጫ ጣቢያዎች የተቃውሞ ሰልፎችን ቢያደርጉም የ71 ዓመቱ ፕሬዚደንት ፑቲን አሸናፊነት የተረጋገጠ እንደሚሆን ተገምቷል። ፑቲንን የሚገዳደር ምንም አይነት የረባ ተቃዋሚ እጩ ሳይኖር ያለምንም ተቀናቃኝ ባለፈው አርብ የጀመረው ምርጫ ዛሬ እሁድ ተጠናቋል። ከፑቲን ለመፎካከር በምርጫው እንደነገሩ የቀረቡት ሶስት ተፎካካሪዎች ቢኖሩም ፑቲንን በመቃወም ወደ ተለያዩ የአገሪቱ ምርጫ ጣቢያዎች ያመሩ አንዳንድ ሩሲያውያን የተቃውሞ ድምፃቸውን አሰምተዋል። በ14 የሩሲያ ከተሞች ከ50 በላይ የሚደርሱ ተቃዋሚዎች ዛሬ እሁድ መታሰራቸውም ተዘግበዋል። በተለያዩ የዓለም ከተሞች በሚ ሚገኙ የሩሲያ ኤምባሲዎች ተመሳሳይ የተቃውሞ ዝግጅቶች ተካሂደዋል። በመጨረሻም ፕሬዚደንት ጆ ባይደን በዚህ ሳምንት ትልቁ ዜና ሁለት እጩዎች የፓርቲያቸው ፕሬዚደንታዊ እጩ መሆናቸውን ማረጋገጣቸው ሲሆን ይሁን እንጂ አንደኛው እጅግ እያረጀ ለስራው የአእምሮ ብቃት አልነበረውም ሲሉ ቀልደዋል። ሌላኛው እኔ ነኝ ብለዋል ባይደን ጮክ ብለው። ባይደን ይህን የተናገሩት ትናንት ቅዳሜ በአስተዳደራቸው ዘመን ለመጀመሪያ ጊዜ በተካሄደው እውቅ የፖለቲካ፣ የንግድ ጋዜጠኞችና ሌሎች ሙያተኞች በሚገኙበት በአይነቱ ዘና ባለው የግሪድ አይረን ክለብ የራት ምሽት ላይ ባሰሙት የዋዛ ንግግር ነው። አርጅተዋል፣ ግራ የተጋቡና የማስተዋል ችሎታቸውም የደበዘዘ ነው እየተባሉ በተቀናቃኛቸው የሚተቹት ባይደን ቢደርስልን የሰባ ሰባት ዓመቱ ትራምፕ ራሳቸው የተሳሳቱበትን ነገር በመጥቀስ ተሳልቀዋል። እንዳትነግሩት እየተወዳደረ ያለው ከፕሬዚደንት ባራክ ኦባማ ጋር እንደሆነ ያስባል። ይህ እሱ ያለው ነው ብለዋል ባይደን። የ81 ዓመቱ ባይደን የመኝታ ጊዜያቸው ያለፈ መሆኑን በመጥቀስ ይኸው እንደምታዩኝ አለሁ ሲሉ በራት ምሽቱ ንግግራቸው ቀልደዋል። ምሽቱ የተካሄደው ከወራት በኋላ የሚካሄደው የ2024 ምርጫ እየተቃረበ በመጣበትና የባይደን እና የትራምፕ ፉክክር እየተጋጋለ በሄደበት ወቅት ነው። አድማጮች፣ ለምሽቱ የተመደበው የዜና ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። እሁድ መጋቢት 8 2016 ዓ ም በድጋሚ ጤና ይስጥልን፣ እንደምንሰነበታችሁ ውድ የፕሮግራማችን ተከታታዮች ከምሽቱ የራዲዮ መጽሔት ቅንብሮች ጋር ተመልሰናል። የፕሮግራሙ አዘጋጅና አቅራቢዎች ቆንጆ ይታይና አሉላ ከበደንን። አሁን የሳምንቷን ብቅድጥም ወሬ ዘርሽት ነው። አንቺ ማነሽ? የእውነት እስኪ ማነሽ? እየሸሸው ልጠይቅሽ ዘርሽ የት ነው ትባያለሽ? መደብ የለሽ ገጸ በሽበሽ ከሀያላን መሽቆጥቁጣን ከመደንግጽ መስገምግማን ከአንበሶች ቤት ከኩፍሳን ትመደቢ ከነብራን ቁመናሽስ ወይ መልክሽስ ትቀያለሽ ትጠቁሪያለሽ አንዴ ባየው ባካል ቆመሽ ማነሽ እቴ የእውነት ማነሽ? በሄድኩበት ትወያለሽ በአገር ሙሉ ትሞያለሽ ከሞት ጥላ ትገዝፍ ያለሽ ባላየሽም ታየኛለሽ አንቺ ማን ነሽ? እንደ ነሐሴ አንዘፍዝፍ ብርድ አጥንት መቅኒት ልሻለሽ ጓያ እንደ በላ ጎልማሳ ብርክን ውሃ ታረክ ያለሽ እንደ ሰተት ርኩስ መንፈስ በዝግንበር ትሾልኪ ያለሽ አይላፏት ፍላጻ ነሽ አይጣጓት ጨጎጊት ነሽ አትታይ ፅን ጨረር ነሽ ብርሃን ቀድመሽ የምትከንፊ መናፍስት ቤት አጥንት አለሽ ባፍሽ ስራይ መርዝ ሽከፍሽ አስልጥ ባበለ ስላሳነሽ ልቡሰ ስጋ ከጋኔነሽ በሰባት ላብ ትርቅያለሽ። ማነሽ አንቺ ከቶ ማነሽ? እንደ ነፋስ ያቀጠነሽ እንደ ወጀብ ያፈጠነሽ መደብ የለሽ ገጸ በሽበሽ ገዳም ቤትም ትሆያለሽ። አበምኔት ከእመምኔት ሊቀህሩይ ከአቃቢት ከትጉሃን ምሩፃን ቤት አሸኳኩተሽ አነኳኩተሽ፣ መስጊድ ገብተሽ ሼህ ከምእመን አለቋቁጠሽ አሸናቁጠሽ አጓንጠሽ ጋንጠሽ ማነዋ ክንፎ የፈጠረሽ አካል የለሽ ቃለ ሞረሽ መደብ የለሽ ገጸ በሽበሽ ማነሽ ሁሉ ቤቱ ያከበረሽ ከቡናው ጋር የወቀጠሽ ከቂጣው ጋር የጋገረሽ ከእንኩሮ ያነኮረሽ ከቡኮው ጋር የሰለቀሽ ከስፌቱ አብሮ የሰፋሽ ከወናፉ ያናፈስሽ ወሬ ሙቺ የእውነት ማነሽ? እንደ እኩይ መሰሪ ዳኛ ሁሉ ባንቺ ተፈታ ስንት ዓለም ባንቺ ነደደ ስንት ፍቅር ባንቺ ተገታ። ስንቱ እምነት ተፈራፈረ ተቃቅፎ ተጠራጠረ። ስንቱ ፊት ለፊት ተሳስቆ ልቡን ተሞሻልቆ አደረ። ስንቱ ተመራመረ ስንቱ ተበጣጠረ ዓይን ላይን ተወራወረ የተሳሳመ ተናከሰ የተቃቀፈ ተገፋተረ የተደባበሰ ተጫጫረ የተኳኳለ ተናቆረ እና ዘርሽን አትደብቂ ማንነትሽን አሳውቂ ገሃድ ውለሽ ተጠየቂ ወላፈን እቶንሽን አምቂ ግን ማነሽ የእውነት እቴ ማነሽ ሁሉ ባፉ የኮመረሽ ሁሉ በጆሮ ያከበረሽ ገሃድ ሆነሽ በተገኘሽ እንደ ከፈልሽ በተከፈልሽ ቁ ገጣሚ ተዋናይና ጸሐፊ ተውኔት ተመስገን አፈወርቅ ባነበበልን ዘሪሽ የት ነወሬ በተሰኘችው የሳምንቱ ምርጥ ባደረግናት ግጥሙ ዝግጅታችንን ጀምረናል። ተመስገንን ለግሩም ግጥሙ እናመሰግናለን። አሁን አድማጮቻችን፣ የመክፈቻዋን ስልት እናስከትል። julie በኋለኛው ዘመን በእጅጉ እንደሚቀንስ የሚታምነው የትውስታ ክህሎት ወይም የማሰብ የማሰላሰል አለያም የፈጠራና የጥበብ ችሎታ ሳይቀር በልጅነት ዘመን ብቻ ሳይሆን በዚያ በኋለኛው እድሜም ሊለመልም ይችላል። እርግጥ በዚያ የእድሜ ክልል ውስጥ በስፋት የሚታየው የአንጎል ስራ መዳከም አዝማሚያም የግድ አይደለም ይለናል የራዲዮ መጽሔት ትኩረት የሚያደርግበት የምሽቱ የሳይንስ ዓለም ወግ። What is the owner's like? Tenastelink brat na kurana dmytymelkachu chachin. I'm new way you better is neuroplasticity signal. Doctoriali in quando nameto. እንደነቆያችሁኝ ይሄ ምናልባትም ለብዙዎች አጓጊ የሚመስለኝ በይዘቱም የቅርብ ጊዜ ሳይንስ ተደርጎ የሚታይ ይበልጥም ከቅርብ ጊዜ ወዲህ እየታወቀ የመጣ ጉዳይ ነው። የአንጎል ከተለያዩ ሁኔታዎች ጋር የመስማማት አቅም ከዚህ ቀደም በልጅነት በለጋነት እድሜ እድገቱ ያቆማል ወይም ደግሞ ዝግ ይላል ተብሎ የሚታሰበው በኋላ ላይም የሚቀጥል መሆኑን ያመላከተ በጤናማ ሁኔታ ብቻ ሳይሆን ከጤና ሁከት ጋር አንጎል ላይ አደጋ በሚደርሱ ጊዜ ሁሉ በሕክምናው ላቅ ያለ ፋይዳ ይኖረዋል የተባለ ጉዳይ ነው ልንመለከት የተዘጋጀ ነው። እስኪ ምንነቱን ከመረዳት እንጀምር። በዚህ ሰዓት ከሕክምናው ሳይንስ ውጪ ይህንንም ሳይንስ ይዘት ላላነበበ ለመጀመሪያ ጊዜ ለሚሰማ ሰው ኒውሮፕላስቲሲቲ ምንድን ነው? ቴንክ ዩ አሉላ ና ቪኦኤ ስለተጋበዝኩኝ ለመጀመሪያ ያህል ስለ ኒውሮፕላስቲሲቲ ከማውራታችን በፊት አጠር አርገን ስለ አእምሮ ብናወራ ትንሽ አድማ ተመልካቾቻችን ይቀላል ብዬ አስባለሁ እና በተለይ ኒውሮፕላስቲሲቲ እንድንል የሚያደርገው እንግዲህ አንጎላችን ውስጥ ያለው አእምሮ የምንለው ክፍል ስንወለድ ጀምሮ እንግዲህ በቋሚነት ራሱን በመቀያየር አዲስ ነገሮችን በመማር በመለዋወጥ የሚኖር ነው እና ስንወለድ ጀምሮ አዲስ ነገር እንማራለን። አባማማ ማለት ከዛ ቁጥር እነማ ትምህርት ቤት ገብተን ይሄ ሁሉ አእምሮአችን የተለያየ አይነት አዳዲስ ነገሮችን በመማር እና ለውጦች በማምጣት በኋላ የምንሆነውን ማህበረሰብ ውስጥ የምናየውን አይነት ወይ ደግሞ በማህበረሰቡ የምናመጣውን አይነት ለውጥ ያለን ሰዎች እንድንሆን ይረዳልና አእምሯችን በቢሊዮን የሚቆጠሩት የሴሎቹ ቅር ደግሞ በትሪሊዮን የሚቆጠሩ ንግግሮች ወይ ደግሞ ሳይናርቲክ ኮኔክሽንስ በመፍጠር አንዱ ነርቭ ከሌላኛው ነርቭ ጋር የኤሌክትሪክ መልክ በመላላክ ያንን ደግሞ ከጊዜ ወደ ጊዜ በማጠናከር ሚሞሪም አዲስ ነገሮችን ማስተዋል የምንለው እንዲፈጥር ያደርጋል ማለት ነው። በተቃራኒ ደግሞ ደጋግመንና ሁሌ የማንሰራቸው ነገሮች ደግሞ ከጊዜ ወደ ጊዜ እየቀነሱ ይመጣሉ። ስለዚህ አይምሯችን ከነገሮች ጋር የመቀየር ወይ ደግሞ ለአዲስ ነገሮች ራሱ ስለመዘጋጀት እነኝን ሁሉ የማረጋ የሚያሳየን ኒውሮፕላስቲሲቲ የሚለውም በአጭሩ ለመተርጎም፣ ስለዚህ ኒሮፕላስቲክ ስንል የአእምሯችን የተለየ ባህሪ ሆኖ ከጊዜ ወደ ጊዜ ለሚከሰቱ ጠቃሚ ኤክስፒሪንሶች ደግሞ ወይ ደግሞ በጉዳት ወዳልኳንተ ህመሞች፣ ሌሎች ጉዳቶች ሲገጥሙት ደግሞ ደንደኛ ነገሮች ራሱ ተቋቁሞ የሚያልፍበት ሁኔታ ነው። መልካም። አንጎል በተፈጥሮ የሚሰራበትን መሰረት እያዛመዱ ነው። ይህን እንደ አዲስ እየተረዳ ነው ያለ የአንጎልን ሳያቋርጥ የማደግ የመለወጥ አዲስ ነገር የመማር አቅም ወይም ችሎታ የተነተኑልን። አንጎል እንደ ሌሎች ሰውነት አካላችን ሁሉ ብዙ ሲሰራበት ግልጋሎት ላይ ሲሆን የሚጠነክር ይመስላል። ስለ ኒውሮፕላስቲቲ ከተጻፉ የጥናት ጽሁፎችም መመልከት እንዳደረግኩት መመላለሱ፣ ደጋግሞ ማድረጉ እንደ አካል እንቅስቃሴ ሁሉ እንደ ጡንቻ አእምሮም መለማመድ ደጋግሞ ማድረግን ይፈልጋል፣ እንረሳዋለን ብለዋል። ቅድም ካልሰራንበት፣ እስኪ እሱ ላይ በመጠኑ ገፋ አድርገው ያስረዱን። ሌሎች በአንጎል ላይ የሚደርሱ ጉዳቶች ወይም የጤና መታወኮች ሲገጥሙ በማከሙ ረገድ የሚረዳበትን ሁኔታ የሚያስረዱትን ጭብጦች ከመመልከታችን በፊት በጣም ጥሩ እንግዲህ የኒሮፕላስቲሲቲ በህይወታችን ላይ የሚኖረው አንዱ ነገር ምንድን ነው? ድም እንዳልከው ኒሮንስ ዛት ፋየር ቱጌዘር ዋየር ቱጌዘር የሚባል ነገር አለ አንድ ነርቭ ከሌላ ነርቭ ጋር ደጋግሞ በሚነጋገርበት ጊዜ እና ያን ንግግር በምናዘልቅበት ጊዜ ኤክስፒሪያንስ ወይ ለርኒንግ ወይ ሚሞሪ የሚባለው ለመገንባት ይረዳል እና ያም በምናደርግበት ጊዜ እንደ አስፈላጊነቱ ስለሚረዳው ወደ ረዥም ጊዜ ሚሞሪ ወይ ደግሞ ወደ ሎንግ ተርም ፖቴንሽን ይቀይረዋል ማለት ነው። ነገር ግን ጠዋት ተነስተን የምናደርጋቸው ነገሮች ሁሉ በነጋታው እንድናስታውስ አይገደድም አይምሯችን ለዚህም እንደ ምክንያት የሚደረገው ካረግ ናቸው ኮኔክሽኖቹ አዲስ ከፈጠርናቸው የነርጅ ምግግሮች አስፈላጊ ሆኖ ያላገኘውን ደግሞ አንጎል የማስወገድ ወይ የመቀነስ ስራ ወይ ደግሞ ሎንግተርም ዲፕሬሽን የሚባል አይነት ስራ በማድረግ ጠቃሚዎቹን በማጠናከር አላስፈላጊ የሚኖሩ ነገሮ ወደ መርታት ወይ ደግሞ ሳናስታውሶ እንዲያልፍ ያደርጋል ማለት ነው። ስለዚህ አይምሯችን ለሚከሰቱ ነገሮች ራሱን በተለያየ መንገድ እንዳመጣጣቸው አዳፕት የሚያደርግበት አዲስ ነገሮች የሚማርበት እንዲሁም ደግሞ አደጋ ሲደርስበት እና ሌላ ችግር ሲገጥሞ ከዛ ችግር አገግሞ ዘላቂ ስራውን እና ግለሰቡን ጠቅሞ እንዲቀጥል የሚያደርግበት የአሰራር መንገድ ነው ማለት ኒውሮፕላስቲሲቲ። መልካም። ዶክተር ያሪድ የኒውሮ ፕላስቲሲቲን ምንነት ከተረዳን ሰዎች፣ በተለይም ደግሞ በዚህ ሰዓት ፕሮግራማችንን የሚከታተሉ አድማጮቻችን ተጨባጭ ጠቀሜታ ሊያገኙ የሚችሉበትን መንገድ ብንመለከት፣ ለመሆኑ ምን አይነት ነገሮች፣ ድርጊቶች ወይም እንቅስቃሴዎች ወይም ልምዶች ናቸው ይህን እጅግ የገነነ ፋይዳ ያለው የአንጎላችንን አቅም የሚያሳድግ አንጎላችን ዳገም እንዲለመልም የሚያስችል የትውስት አቅማችንን አዲስ ነገር የመማር ችሎታችንን ለማሳደግ ጭምር የሚረዳ ሁኔታ እውን ለማድረግ የሚያስችሉ ተብለው የሚታመኑት እንግዲህ በተለያየ መንገድ የአእምሮአችንን አቅምና ብቃት ማሳደግ የምንችል ልባቸው መንገዶች አሉ። በተለይ ደግሞ አይምሯችን ሲፈጠር ከሰውነታችን ብዙ ኤነርጂ ሚወስድ ከልባችን ከሚወጣው የደም ፍሰት ወደ ሀያ በመቶ የሚሆነው ለአይምሯችን ምግብና ኦክሲጅን በማድረስ የተጠመደ ነው። ስለዚህ አይምሯችን በተቻለ አጋጣሚ ያን ኤነርጂ የሚቆጠብበት መንገድ ይፈልጋል። ስለዚህ ብዙ ጊዜ ይሄ አውቶፓይለት ውስጥ እንገባል። አንዳንድ ያው ስናሽከረክር ከቤት ወተን ስራ ቦታ ስንደርስ እንዴት እንደነዳን እንኳን ላናስታውስ እንችላል። እንግዲህ ይህንን አይምሯችን ኤነርጂ ደጋግሞ ሳይጠቀም ባለው ኔትወርክ ተጠቅሞ እንዲሰራ የሚያግዙ የራሱ ዲፎልት ሞድ ኔትወርክ የሚባሉ አሰራሮች አሉና አይምሯችን ደጋግመን በዛ ነገር ውስጥ አንድ ነገር ማንቀይረው ወይ ደግሞ አዲስ ኤክስፒሪንስ ማናረቅ ከሆነ አዲስ ነርቭ ኮኔክሽን ወይ ደግሞ አዲስ ሳይናፕቲክ ኮኔክሽን መፍጠር ሊቸገር ይችላል። ስለዚህ ለማሻሻከል የሚመክሉት ዋና ዋና መንገዶች አንዱ ምንድን ነው? አይምሯችን ሁልጊዜ ልክ እንደ ጡንቻ አዲስ ነገር እንዲማር፣ ሁሌ እንዲሰራ በተለይ ኮግኒቲቭ ትሬኒንግ የሚባሉ አይምሮን የሚያበለጽጉ መጽሐፍ ማንበብ ሊሆን ይችላል። ሶሻላይዝ ማድረግ ከሰዎች ጋር ተገናኝቶ ሀሳብ መቀየር፣ አዲስ ነገር አለም ላይ አለም እንደተከሰተ መማር፣ አዲስ የሙዚቃ መሳሪያ ወይ አዲስ አይነት እንቅስቃሴ የዳንስ ሊሆን ይችላል፣ የስፖርት ሊሆን ይችላል። እነሱን በምናረግበት ጊዜ፣ እንዲሁ ሜዲቴሽን የሚባለው አይምሯችን ውስጥ ዘልቀን ገብተን የውስጥ ሰውነታችን ጋር በቅርብ ግንኙነት ራሳችን ወደ ውስጥ የምናይበት፣ ሌላው ደግሞ አካል ብቃት እንቅስቃሴ መስራት፣ እንዲሁም ጤናማ አመጋገብ እና በቂ እንቅልፍ ማግኘት በተለይ ለኒውሮፕላስቲሲቲ ዋነኛው ሚና ይጫወታሉ ተብሎ ይታሰባል። በአዎንታዊነት የሚታዩትን ይህን ችሎታ ወይም ይህን ሁኔታ ለማዳበር የሚረዱትን እንዳነሳ ነው። የሚከለክሉትስ ምንድን ናቸው? ወትሮ ከእድሜ ጋር ተያይዞ የሚታየው በኋለኛው እድሜም የተሻለ ውጤታማ መሆን የሚያስችል ዘዴ መኖሩን ቀደም ብለው የገለጿቸው ነገሮች እንዳሉ እንቅፋት የሚሆኑት ደንቃራ የሚሆኑትስ ምንድን ናቸው? ሰዎች የማስታወስ ችሎታቸው እንዲዳከም የመማር አዲስ ነገር የመቅሰም ክህሎት የማዳበር አቅማቸው እንዲዳከም የሚያደርጉ በተቃራኒው በተለይ አሁን አዳዲስ ሳይንሶች በብዛት ስለ አይምሮ ጤና በተለይ የአይምሮን አቅም ከማሳደግ አንጻር አዳዲስ መድኃኒቶችንም ከመፍጠርና ተላላፊ ያሉ እንደ አልዛይመር የመሳሰሉት በሽታዎችንም ከማከም አንጻር ጠልቆ ጥናት እያደረገበት ያለ አካባቢ ነው አሁን የምናወራው። እና በዋናነት እንግዲህ ከልጅነታችን ጀምሮ ከተወለድን ጊዜ ጀምሮ ወላጆቻችን፣ አካባቢያችን ለአይምሮአችን የሚሰጠው ክብካቤ የሚኖረን መስተጋብርና የምናድግበት አካባቢ ትልቅ አስተዋጽኦ ያደርጋል። በተለይ ዲመንሻ ከምንለው ህመማ አንጻር በብዛት የተጠጣ በልጅነት ትምህርት የመቅሰም እድላችን ወይ ደግሞ ትምህርት ቤት የመሄድ እድላችን ትምህርት ቤት መሄዳችንን ብቻ ሳይሆን ደግሞ ሄደን የምናገኘ የትምህርት ኳሊቲ ራሱ የአይምሮ እድገታችንን በደንብ እንደሚቀርጸው መረጃዎች ያሳያሉ። እና እንደ ማህበረሰብ ወይ ደግሞ በመንግስት ደረጃ እንደ ፐብሊክ ፖሊሲ ተይዞ የመጀመሪያ ደረጃ ትምህርት እስከ አራት ያክፍል ሊሆን ይችላል እስከ ስድስት ያክፍል በነፃ ለማህበረሰብ በብዛት እንዲደረስ ስናደረግና ወጪውን ብንቀንስ ብዙ ሰዎች ልጆቻቸውን ወደ ትምህርት ቤት በመላክ የአእምሮ ዕድገታቸውን ማሳደግ፣ ያን ደግሞ ካደረግን ወደፊቱ ለሀገር አምራችና ውጤታማ ዜጎች የሆኑ ማድረግ ይቻላል። ሌላ ዕድሜ እየጨመረ በመሄድበት ጊዜ ስሜቱ፣ ሀሳቦቻችን ለአእምሯችን መልዕክት መድረስ ካልቻሉ አእምሯችን በዋናነት ከአካባቢ ጋር መስተጋብር ፈጥሮ የሚሰራው ስሜቱ ሀሳብ በሚ ተነስቶ ነው። ስለዚህ እነኛ ስሜቶች ማስተካከል ይቻላል። ጥይታ ችግር ያለበትን ሰው በነጽር ማድረግ ኦፕሬሽን አርጎ ማስተካከል ችግር ያለባቸውን እንዲሁ የሂሪንግ ሄድ በማድረግ አብዛኛዎቹን ከኒሮፕላስቲ ጋር ተያይዞ የሚከሰቱ ጉዳቶች መቀነስ ይቻላል። እንዲሁም በብዛት አይምሮን የሚጎዳው በተለይ ትራማማት ፍሬንጀር የሚባለው ከስፖርት እንቅስቃሴ ሊሆን ይችላል። ከመኪና አደጋ፣ ስራ ቦታ ከሚደርሱ ጉዳቶች ተነስቶ አይምሯችን ላይ ውጫዊ ጉዳት ሊከሰት ይችላል እና ያንን ደግሞ በቀላሉ ሄልሜት እንዲያደረጉ ሰዎች ሲት ቤልት ወይ ደግሞ ሲያሽከረክሩ የደህንነት መጠበቂያ ቀበቶ በማድረግ ራሳቸውን ከጭንቅላት ጉዳት በመጠበቅ የተሻለ ጤናማ እንዲሆኑ ማድረግ ይቻላል። እንዲሁም ላይኖራችን በቂ ደም ፍሰት እንዲደርሰው ለማገዝ ደም ስር ጤና ነው የሚጠብቁ በተለይ የደም ግፊት፣ ስኳር፣ የልብ በሽታና ሌሎች ተላላፊ ያሉ ኖሯችን ሊጎዱ የሚችሉ በሽታዎችን በሕክምና ክትትል በመቆጣጠር ከነኛ አይነት ጉዳቶች በመቀነስ አይኖራችንም የበለጸገ ኔውሮፕላስቲስ የተጠናከረ ሆኖ እንዲቀጥል ያግዛል ማለት ነው። ዶክተር ያዴድ ቀደም ብለው አንድ ክንውን ጠቅሰዋል። ቀደም ሲል በምስራቁ ዓለም በስፋት ይታወቅ የነበረ አሁን አሁን ግን በዓለም አቀፍ ደረጃም እዚህ ዩናይት ስቴትስን ጨምሮ በስፋት በሰዎች ዘንድ እየተዘወተረ የመጣ በእንግሊዝኛው አጠራር ሜዲቴሽን የሚባለው ጥሞና ልንለው እንችላለን። ከእኛ ሀገር ባህል ጋር ለማዛመድ ሁነኛ ስፍራ እንዳለው ይነገራል። በዚህ ኒውሮፕላስቲሲቲ ውስጥ ሰዎች ተረድተው ጥሞና ማድረግ መቻላቸው የሚያደርጉትን ነገር ደረጃ በደረጃ ካወቁ ለዛ በር ከፋች እንደሆነና ቅድም ያሏቸውን ጠቀሜታዎች የሚያስገኝ ልማድ ሊያዳብሩ እንደሚችሉ ይነገራል። ስለሱ የሚፈነጥቁት ሀሳብ ካለ ክብራትና ክብራን አድማጮች በእንግሊዝኛው አጠራሩ ኒውሮፕላስቲሲቲ የተሰኘውንና በኋለኛው እድሜ ጭምር የአንጎልን የተለያዩ ብቃቶች ለማሳደግ የሚረዳ የነርቭ ሴሎች በአዲስ መንገድ የሚገናኙበትና ኤሌክትሪካዊ መልእክቶችን የሚያስተላልፉበት የሚነጋገሩበት ሁኔታ የሚፈጠርበትን ከሕክምና አንጻር ጭምር ያለውን ጠቀሜታ ሙሉ የቪዲዮ ቃለ ምልልሳችንን በቀጣይ ፕሮግራማችን እንመለስበታለን። የዛሬውን የቅምሻ ዝግጅታችንን ግን በዚሁ ቋጨን። የራዲዮ መጽሔት ዝግጅታችንን ስንቀጥል ወረሃ መጋቢት ወግ እንግዳ ጋብዘንላችኋል። ዱኒያ መኮንን ተገኝ ትባላለች። የህግ ባለሙያና የጾታ እኩልነት ተሟጋች፣ በኢትዮጵያ የሲቪል ማኅበራት አስተባባሪ በመሆንም አገልግላለች። ቀደም ሲልም በአምነስቲ ኢንተርናሽናል በናይጄሪያ የሰብአዊ ጉዳዮች አያያዝ ዙሪያ የሰራች ነች። እጅግ የበረታ መከራና እንግልት ለሚደርስባቸው ሴቶች እኩልነትና ክብር ስለተጠየቀበት ዓለም አቀፍ መድረክና እንዲሁም ስለ ጉዳዩ ያላትን ሀሳብ ታካፍለናለች። ወይዘሮ ዱኒያ መኮንን ተገኝ፣ የሴቶች ወር በሆነው መጋቢት ወርን ምክንያት በማድረግ ላዘጋጀ ነው የራዲዮ መጽሔት ቅንብር ለውይይት ስለቀረብሽ እጅጉን አድርገን እናመሰግናለን። እሺ፣ እኔም በጣም አመሰግናለሁ ቆንጂት እናሉላ። እንግዲህ ቆንጂት፣ እንኳን ለሴቶች ወር አንችንም አደረሰሽ። እንኳን አደረሰሽ፣ አመሰግናለሁ። እኔም አመሰግናለሁ። በዚህ ሰዓትም ስለጋብዛችሁኝ እኔም እጅግ በጣም አመሰግናለሁ። ግሮም፣ እኔም እንኳን አደረሳችሁ ልበል ሁለታችሁንም እናመሰግናለን። አለ እናመሰግናለን። ቀንጅት፣ ቀደም ብለሽ እንዳስተዋወቅሽው ወሩን ምክንያት በማድረግ በዚህ ሰዓት በመካሄድ ላይ ያለውን የተባበሩት መንግስታት ድርጅት የሴቶች ጉዳይ ኮሚሽን ስልሳ ስምንተኛ አመታዊ ጉባኤ ባለፈው ሰኞ ጀምሯል። ለአስራ አንድ ቀናትም ይዘልቃል። እንግዲህ የሴቶች ቀን ሲታሰብ ለሴቶች የሚሰጠው ክብር የሴቶችን ሕይወት የተሻለ ለማድረግ የሴቶችን ሕይወት የተሻለ በማድረግ ደግሞ የቤተሰብንም የማህበረሰብንም ሕይወት መለወጥ ያስችላል ከሚለው አስተሳሰብ ጋር በተያያዘ ነው እና ወይዘሮ ዱንያ በጉባኤው የመሳተፍ እድል እንደነበረሽ ተረድቻለሁ። ከዚህ ቀደም ስለዚህ ጉባኤ ጠቀሜታ ፋይዳ፣ በመነጋገር ብንጀምር በጉባኤ ላይ የተነሱ ፍሬ ነገሮችን ከማንሳታችን በፊት። አሉላ በጣም አመሰግናለሁ። በየአመቱ የሚካሄድ ጉባኤ ነው እና እድሉን አግኝቼ ሁለት ጊዜ ለመሳተፍ ችያለሁ። አንደኛውን ጆርጅታውን ዩኒቨርሲቲ እያለሁ ትምህርት ቤቴን ወክዬ ሄጄ ነው። ሁለተኛው ደግሞ አሁን በቅርብ ጊዜ ከአንድነን ፕሮፊት ጋር ስራ ነበረ ፕሮግራሙን ኦርጋናይዝ አድርግ ያለው የራሱን ፕሮግራም በዛ ሰዓት እንዲያቀርብ በዚህ በኮሚሽን ንደርሳት ሶፍ ወመን በሚያዘጋጀው ውይይት ላይ ማለት ነው እና አላማው በቤጂንግ ዴክላሬሽን ላይ የተደረጉ ስምምነቶችን ማስፈጸም ነው። በየአመቱ እንዴት ነው? ወደ አስራ ሁለት የሚሆኑ ሴቶችን የሚመለከቱ ውሳኔዎች ተደርገው ነበር በቤጂንግ በተደረገው ውይይት እንዴት አድርገን እናስፈጽማቸው ተብሎ ታስቦ ለእነዚህ አስራ ሁለት አጀንዳዎች መፈጸም ወይም ደግሞ በአግባቡ መሬት ላይ መዋል የሚከታተል አካል መመስል አስፈለገና ይሄ ኮሚሽን እንደታሰበው ተቋቋመ። ከሴቶች ጤና፣ ከሴቶች ትምህርት፣ ሴቶችን በሰላም ውይይቶች ከማሳተፍ፣ ሴቶችን ከጾታዊ ጥቃት ከመጠበቅ እና እነዚህን ግቦች እንዲያስፈጽም የተቋቋመ ኮሚሽን ነው። ይሄ ኮሚሽን ማለት ውይይቶችን ያዘጋጃል። አንደኛው መንግስታትን ብቻ ያተኮረ የወከለ ስምምነት የሚደረግ ነው። ሁለተኛው ደግሞ የኤንጂኦ ሲኤስደብሊው ይባላል። የመንግስታዊ ያልሆኑ ድርጅቶች አጀንዳዎች ያቀፈ ለእነሱ ፕላትፎርም ወይም ደግሞ ፕሮግራም አዘጋጅቶ ራሳቸው እንዲያቀርቡ እና እነሱ ደግሞ የሚሰጡት ኢንፑት ወይም አስተያየት መጨረሻ ላይ ወደ የሚወጣው አውትካም ዶክመንት ይሉታል ለህዝብ በሚሰራጭ በሚቀጥለው ሲ ኤስ ደብሊው እስከሚደርስ ድረስ ግባችን እነዚህን የመሳሰሉትን ማሟላት ነው ብለው የሚስማሙበት ዶክመንት አለ። ኔጎሽዬት ተደርጎ በመንግስት መንግስታዊ ያልሆኑ ድርጅቶችም አስተዋጽኦ አድርገውበት የሚወጣ የወከልኩት ድርጅት በሴቶች ኢምፓወርመንት ላይ ነው የሚሰራው እና በተለይም ደግሞ ያለ እድሜ ጋብቻና ግርዛት ላይ ያተኮረ ዝግጅት ነበር ያደረግ ነው። በመንግስት በኩል ያለው ደግሞ በተለይ እንደ አሁን በኛ ሀገር እንደ ምንስ ኦፎመንን ችንድረን አፌርስ የምንላቸው የመንግስት ሴቶች ላይ የሚሰሩ ሰክተሮች የሚሳተፉበት ደግሞ ሌላ ውይይት አለ። እነሱ የመንግስትን ኮሚትመንት በበጀት፣ በፖሊሲ፣ በህልቅ የሚቀርጹበት የተለያዩ ደግሞ ዴቨሎፕ የሆኑ ሀገሮች በተለይ ቃል የሚገቡበት ይህን ያህል እርዳታ እናደርጋለን፣ በዚህ ፖሊስ ላይ እንስማማለን ብለው መንግስትና ከፍተኛ የሆኑ የተባበሩት መንግስታት ድርጅቶች የሚሳተፉበት ደግሞ ሌላ አካል ነው ማለት ነው። የዚህ የኮሚሽኑ አንደርታ ሆነን እንግዲህ ለ2030 እንደ አውሮፓውያን አቆጣጠር የሴቶችን እኩልነት እውን ለማድረግ የተያዙ ግቦችን ለማሳካት የሚደረገው ጥረት እምብዛም ውጤት እያስገኘ እንዳልሆነ ነው። ከተለያዩ ዘገባዎች ላይ እያደመጥን እየተመለከትን ያለ ነው። በተለይም መንግስታት ሴቶችን ከጥቃትና ከወከባ ለመጠበቅ ለሚደረጉ ጥረቶች መመደብ ያለበትን ገንዘብና አቅም እየቀነሱ ነው ይላል። በዚህ ዙሪያ የተደረገ ውይይት የተከታተልሽው ነገር ካለ እሺ። ጥናቶችም አሉ። አፍሪካ ውጪ ያለውን ያለውን ሁኔታ ሞኒተር ስናደርግ በሌሎችም ዓለም ነው ክፍሎች በምናያቸውን ነገሮች ተነስተን እውነትም አሁን ሴቶች ከነበሩበት ቦታ እንዲያውም እያቆለቆሉ ማለት ያሉበት ሁኔታ ብዙም ሳይሻሻል የመኖር መብታቸው ሳይሟላላቸው ከጥቃት ሳይ ሳንከላከላቸው የሚኖሩበት ሁኔታ ላይ ደርሰናል። ወደ አሁን አንቺ ወደ አነሳሹ ሀሳብ ከመምጣቴ በፊት የዚህ አመቱ የኮሚሽነው ንደሳሶ ኦፍ ወመን ቲም በተለይ ድህነትን ከመቀነስ እና ከድህነት ጋር ተያይዘው ሴቶች እየደረሰባቸው ያለውን ችግር አጉልቶ የሚያሳይ ነው። የዚህ አመቱ የሲኤስ ደብሊው ስልሳ ስምንት አመት ሊሰራ የሚገባው እዚህ ተቋማትን ነው። ለሴቶች በጣም ቅርብና ለሴቶች ጠቃሚ ከማድረግ አንጻር ጋር የተያያዘ ቲም ነው። እንደምታውቁ ቀደም ብሎም አሉላ ማንስቶታል ላለፉት ሶስት አመታት እስካሁን ድረስ ማለት ይችላለሁ የተለያዩ አይነት ኩነቶች ወይም ደግሞ በአለም ላይ የተፈጠሩ ችግሮች በሴቶች የኑሮ ሁኔታ ላይ ከፍተኛ የሆነ አሉታይ ተጽዕኖ አሳድረዋል። በተለይም ኮቪድ ናይንቲን ተያይዘው ደግሞ የመጣው የኑሮ ውድነት እንደምታውቁት፣ ደግሞ ከዛ በኋላ የዩክሬን ጦርነት መጥቷል። በዩክሬን ጦርነት ምክንያት በጣም ብዙ ችግሮች በዓለም ላይ መጥተዋል። ድህነት በጣም እንዲገልጹ የተደረገበት ሁኔታ ነው ያለው። ጦርነቶች ተበራክተዋል። አሁን ደግሞ በቅርብ የተጀመረ የእስራኤል ፍልስጤም ጦርነት አለ። ከዛ ውጭ ደግሞ በአፍሪካ ውስጥ ሲከናወኑ ሲሆኑ የነበሩ ብዙ ጦርነቶች አሉ በተለይም አሁን የምናያቸው እነዚህ የሱዳን ጦርነት ኢትዮጵያ ውስጥ የነበረው ጦርነት አለ፣ የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ውስጥ ያለው ችግር አለ። እነዚህ በጣም የተደራረጉ ችግሮች በአገራት ላይ ካመጡት ችግር በተጨማሪ የሴቶች ደህንነት ላይ በጣም ከፍተኛ ሆነ ተጽዕኖ ፈጥረዋል። ለምሳሌ ጥናቶቹ እንደሚያሳዩት ወደ ሰባ አምስት ሚሊዮን ተጨማሪ ሰዎች ከድህነት በታች እንዲኖሩ ተደርጓል። በዚህ ተደራራቢ ችግሮች ምክንያት ይሄ ድህነት ወደ ሴቶች ወርዶ ምግብ የማግኘት ምርታቸውን ሴቶች ምግብ ለመግዛት ሲፈልጉ የምግብ ውድነት ላይ ከፍተኛ የሆነ አስተዋጽኦ አድርጓል። ወደ አፍሪካና ወደ ሳብ ኤዥያ ስንመጣ በተለይም ከእድሜያቸው ከሀያ ከሀያ አምስት ከሰላሳ አራት የሆኑ ወጣቶች በዚህ በገለጽ ለጽኩት የድህነት አረንቋ ውስጥ በጣም ጉዳት እየደረሰባቸው እንደሆነ ያሳያል። እንግዲህ ወደ ዋናው ነጥብ ስንመጣ አሁን ቆንጂት ካነሳሹ ጉዳይ ጋር ተያይዞ በኮሚሽኖን ለሳሰቡ ምን ሶስት መቶ ስልሳ ቢሊዮን ዶላር ተጨማሪ ካልተገኘ በስተቀር የታሰቡት ግቦች በተለይ ሀያ ሰላሳ ላይ ይደረሳል ተብሎ የታሰቡት ግቦች ሊሞሉ የሚችልበት ሁኔታ የለም ይላል። ይሄ እንግዲህ በዓመት የሴቶችን መብት ከማስፈጸም ጋር ተያይዞ ይሄንን አዲሽናል ፈንዲንግ ለማግኘት ደግሞ በመጀመሪያ ይሄንን በጀት የሚመድቡት የዓለም አቀፍ ትብብር የሚያደርጉ አገራት ቅድሚያ የሚሰጡት ምንድን ነው የሚነው ማገናዘብ አለብን። አትኩሮቱ ወደ ሴቶችና የሴቶች ጉዳዮች እንዲመጣ የግድ እነዚህ ሀገሮች አሜሪካንም ጭምር ማለት ነው አጀንዳቸውን ወይም ደግሞ ሳፖርታቸውን ቅድሚያ የሚሰጡትን ነገር ከሌሎች ነገር ላይ ወደ ሴቶችና ሴቶችን ወደሚደግፉ ፕሮግራሞች ማምጣት ይጠይቃል ማለት ነው። ሁሉም ባለ ድርሻ አካላትን ተሳታፊነት የሚጠይቅ ነገር ነው ብዬ አምናለው። መልካም። ባለፈው ሰኞ በተከፈተው በዚህ ጉባኤ ላይ የኮሚሽኑ ዲሬክተር ሲማ በሀውስ ካነሳሷቸው ነጥቦች አንዳንዱን እዚህ ላይ መልከት ብናደርግ ለሴቶች የእኩል ክፍያ መረጋገጡ ጉዳይ ኮሚሽኑ ከሚያነሳቸው ጥያቄዎች ውስጥ አንዱ ነው። ለሴት ልጅ ተገቢ ክፍያ ተነፈገ ማለት በተዘዋዋሪ ቤተሰቧንም ጭምር ከመንፈግ ይቆጠራልና ለወንዶች በሚከፈለው በእያንዳንዷ ዶላር ለሴቷ የሚከፈለው ግማሽ ዶላር ግድም ወይንም ሃምሳ አንድ ሳንቲም ብቻ ነው ይላሉ ዲሬክተሯ። እስኪ እዚህ ላይ ዲሬክተር ሲማ በሃውስ የተናገሩትን እንስማና ለጥያቄው እንመለስ። One in ten women live in extreme poverty. And at the current rate of progress, as many as three hundred and forty two million women will still be living in poverty in or by twenty. አሁንም የሚኖሩት በድህነት አረንቋ ውስጥ ነው። እንደ አውሮፓውያን አቆጣጠር ለሁለት ሺ ሰላሳ የተቀረጸው ግብ ድረስም ቢሆን እጣቸው ይኸው ነው የሚሆነው። ይህ ደግሞ የሁለት ሺ ሰላሳውን የዘላቂ ልማት ግብ አጀንዳ ትርጉም አልባ ያደርገዋል። ዲሬክተሯ ይህን ያሉበት አሁን ያለው ችግር ብቻ ሳይሆን ቅድም ከሶስት መቶ ስልሳ ቢሊዮን ዶላር በላይ ተጨማሪ በጀት የተጠየቀበት ብቻ ሳይሆን ለተቀመጠውም ለሀያ ሰላሳ ይቀረፋሉ ባሉት ግቦች መሳካታቸው ጥያቄ ውስጥ ወድቋል። ያ የተባለው ጊዜ ከመድረሱ በፊት የቀረን እንግዲህ ስድስት አመታት ናቸው እና ምን ይታይሻል? ምን አይነት ለውጦች ሊመጡ ሊመጡና ሁኔታዎችን ወደ ማስተካከሉ ሊኬድ ይችላል? በጣም ጥሩ ሀሳብ ነው ያው አሁን ያነሳችሁት በተለይ የሀያ ሰላሳውን የግብአም ለማሟላት ወይም ለመምታት በራሱ ያለው ሁኔታ የተመቸ አይደለም የሚለው ነገር ልክ ነው ምክንያቱም በዋነኛነት እንደምታዩት ሁላችንም እየተመለከትነው ያለው ዓለም ላይ የተከሰተ ያለው የጦርነት ብዛት ከአየር ጤና ጋር ተገናኝቶ ሴቶች ላይ እየተፈጠረ ያለውን ችግር ስናይ እና በተለይ ደግሞ ጦርነቶች ኖሮ ማለት የተለያዩ መንግስታት ፎከሳቸውን ወይም ደግሞ ቅድሚያ የሚሰጡትን ነገር ከጦርነት ጋር በተያያዘ ባሉ ነገሮች ውስጥ ያደርጋሉ። በዛ ምክንያትም በጀት የሚያጥሩበት ሁኔታ ይኖራል። የሴቶች ለምሳሌ የሴቶችን ኢኮኖሚያቸውን ለማጠናከር ብንፈልግ ለምሳሌ ኢንካም ጀነሬት የሚያደርጉበት ፕሮግራም መዘርጋት አለብን። ስሞል ቢዝነሶች ውስጥ እንዲገቡ እናደርጋለን። የብድር አገልግሎት እንዲያገኙ እናደርግበት ሁኔታ ይኖራል እና እነዚህ እነዚህ ስራዎች ለመስራት የምንይዘውን በጀት ወደ ጦርነት ለምሳሌ መሳሪያ ወደ መግዛት፣ መሳሪያ ወደ መሸጥ ሀገሮችም ሊያደርጉ ይችላሉ። ከዛ በተጨማሪ ደግሞ እነዚህ እርዳታ የሚሰጡ ሀገራትን የመሳሪያ መሸጥ ሁኔታዎች ከገቡ በጀታቸው ወደዛ ሂት የሚያደርግበት የማህበረሰቡን ጥቅም ሊያስከብሩ በሚችሉ ጉዳዮች ላይ ብዙ በጀት ላይ መድቡ ይችላሉ። ግን ይሄ ከበጀትም ውጭ ከህግና ከፖሊሲ አንጻር ልናዩ ልንፈትሸው ይገባል ብዬ አስባለሁ። ምክንያቱም በጀት የመበጀቱ ነገር ኦሪየንትድ የሚሆነው ምን አይነት ፖሊሲ ነው የአንድ ሀገር የሚከተለው? ምን አይነት ህግ አለ? ናሽናሊ ባለው መንግስት ውስጥም ደግሞ ወስን አለ ወይ ሙስና ካለ ደግሞ ነው የሚሰጠው ገንዘብ ወደ ሌላ የሚሄድበት ሁኔታ አለ። ወደ ዋናው ግን ምንድነው መስሄ ወደሚለው ነገር ስንመጣ በዋነኛነት የሚመስለኝ አንደኛ እነዚህ ኢንተርናሽናል ዴቨሎፕመንት ፓርትነር ሲሆኑ፣ በተለይ ዴቨሎፕድ ሀገሮች የተወሰነላቸውን የኦፊሻል ዴቨሎፕመንት አስስታት መስጠት አለባቸው ብዬ ነው የማምነው። ጥናቶች እንደሚያሳዩት ለምሳሌ አሁን ለዴቨሎፒንግ ሀገሮች መስጠት ያለባቸው ከሀገራቸው ነፍስ ወከፍ ገቢ ዜሮ ነጥብ ሰባት ፐርሰንት ነው። እታች ላሉ ሀገሮች ከዜሮ ነጥብ አስራ አምስት እስከ ዜሮ ነጥብ ሀያ ፐርሰንት የሆነውን የኦፊሻል ዴቨሎፕመንት አስስታት ማድረግ አለባቸው ለደ ሀገሮች ማለት ነው። እና እነዛ የሚያደርጉ ሀገሮች ብዙ አይደሉም። አንዱ ልንሰራበት እና ፑሽ ልናደርገው ወይም አድቮኬት ልናደርገው የሚገባ ጉዳይ ይሄ ይመስለኛል። ገና አገር ውስጥ ሳይገባ በጀቱ ግን ሲበጀት እነዚህ ኢንተርናሽናል ዴቨሎፕመንት ፓርትነርስ ትክክለኛውን የተወሰነላቸውን ት አለባቸው ብዬ አስባለሁ። አገር ውስጥ ከገባ በኋላ ደግሞ የመንግስት አካላት እና የመንግስት ያልሆኑ ድርጅቶች ኃላፊነት ይኖርባቸዋል። መንግስታዊ አካላት ምንድነው አንደኛ በሲስተማቸው አሰራራቸው ውስጥ ምንም አይነት ሙስና እንዳይኖሩ የማድረግ ሁለተኛ ጾታን ያማከለ የበጀት ስርዓት መዘርጋት አለባቸው። ይሄ አገር ውስጥ ከገባ በኋላ ነው ገንዘቡዋል። ከዛ ውጭ ግን መንግስታዊ ያልሆኑ ድርጅቶች ደግሞ ትልቅ ሚና አላቸው ብዬ አስባለሁ። ድርጅቶች ገንዘቡ ከመጣ በኋላ ወይም እርዳታ ካገኘም በኋላ በአግባቡ ለሴቶች ፕሮግራሞች ውሏል ወይ የሚለውን የመከታተል ወቅሮውን ይኖራቸዋል እና ደግሞ አገር አግባብ ነገር ሲኖር ደግሞ ሪፖርት የማድረግ በኃላፊነት ሰዎችን የመጠየቅ ግዴታ አለባቸው ብዬ አስባለሁ። በጣም ማንሳት የምፈልገው ነገር ምንድነው? በተለይ በዚህ በሴቶች ዙሪያ የሚሰሩ መንግስታዊ ያልሆኑ ድርጅቶች በጀት ተጠቃሚ መሆን አለባቸው ብዬ አምናለሁ። መንግስታዊ ያልሆኑ የሴቶች ድርጅቶች ከጠቅላላው የኦፊሻል ዴቨሎፕመንት አሲስታንት ያልኳችሁ ማለት እርዳታ ተብሎ በሀገራችን ከሚመደበው ውስጥ እያገኙ ያሉት ዜሮ ነጥብ አስራ ሶስት ፐርሰንት ብቻ ነው። ወደ ሰማንያ አንድ ፐርሰንት የሚሆኑት ደግሞ ስራቸውን ለመስራት በጣም አዳጋች የሆነ የገንዘብ ችግር ያጋጥማቸዋል። በዛ ምክንያት ብዙዎቹ የተቋቁሙበትን አላማ ሳያሳኩ የሚቀሩበት ሁኔታ አለ ይላል እና ሶስት መቶ ስልሳ ሚሊዮን ዶላር ያለው ተጨማሪ ገንዘብ እንዳለ ሆኖ ግን ከዚህ ቀደም ራሱ ሲሰጥ የነበረው ኦፊሻል ደቨሎፕመንት አሲስታ በአግባቡ ለሀገራትን ለመንግስታዊ ያልሆኑ ድርጅቶችን እየደረሰ አይደለም፣ ይላል ጥናት እና እዚህ ላይ አንደኛ በደንብ መሆን ኢንተር መሳተፍ ይኖርብናል። ድምጻቸውን ማሰማት ይኖርባቸዋል፣ በተለይ መንግስት ያልሆኑ ድርጅቶች እና ሊያነሱ ከሚችሏቸው ነገሮች ውስጥ አንዱ የድጋፍ እንዲጨምር አገሮችን መወሰት አለባቸው፣ በት ያምናለው። ፕላትፎርም ደግሞ ይፈቅዳል። የሴቶች ችግር ይሄ ነው ብለን አንድ በአንድ እንደዚህ እየቀረብን እየቀረብን ሰዎችን የምንፈልጋቸው ማህበራዊ ጉዳዮች እንግዲህ ሰላምም ሊሆን ይችላል፣ አር ቅድም ቆንጅ ሳነሳሸው የሰላም ላይ የሚሰሩ ስራዎችም ሊሆን ይችላል፣ የሴቶችና ሰላምን ሊሆን ይችላል። ሌሎችም ግን ፕሮግራሞች፣ የሴቶች ፕሮግራሞች ራሳቸው በደንብ ድጋፍ እያገኙ አይደለም የሚለውን ነጥብ ራሱ ኢንፐርሰን ሰዎቹን አግኝተ ማናገር እንችላለን። እዚ ተጽዕኖ ፈጣሪነት ልንፈጥር እንችላለን። እንደ ኢትዮጵያ ሊሆን ይችላል፣ እንደ አፍሪካ ሊሆን ይችላል። ያንን ፍንትው አድርገን ለምናገኛቸው የመ የመንግስት አካላት ናቸው። ትልልቅ ደግሞ ተጽዕኖ ፈጣሪ የሆኑ መንግስት ያልሆኑ ድርጅቶች ናቸው። ስለዚህ የእኛን ሀሳብ በትልቅ ውይይት ላይ እንዲያንጸባረቁልን የተባበሩት መንግስታት የሴቶች ጉዳይ የሚመለከተው ኮሚሽን ስልሳ ስምንተኛውን አመታዊ ጉባኤን ተንተርሰን የተነጋገርነው ወይዘሮ ዱንያ ያነሳቻቸው በኢትዮጵያም ሆነ በሌሎች አፍሪካ አካባቢዎች የሚሳተፉ ድርጅቶች ባለሙያዎችንም ካገኘን መልሰን እናቀርባለን። በተለይ ደግሞ እንደ ኢትዮጵያ ባለው ዛሬ በጣም ተደራራቢ ችግሮች በበዙበት በሚሊዮኖች ተፈናቅለው ባሉበት ረሀብ፣ ርዛት፣ ጦርነት በብርቱ ሁኔታ ቤተሰቦችን ሲጎዳ ሴቶች ላይ ነው ትልቁ ሸክም የሚያርፈውና ና ሴቶች የሚያስፈልገውን እገዛ በተመለከተ የሚቀጥሉት ውይይቶች ላይ ለማምጣት እንሞክር። ቆንጂት እንደጀምር ወይዘሮ ዱኒያን አመስግነን የዛሬውን እዚህ ላይ እንቋል። ስለ ጊዜሽ በጣም አድርገን እናመሰግናለን። ወይዘሮ ዱኒያ መኮንን ተገኝ ዜሪስጥ እኔም በጣም አመሰግናለሁ አሉላና ኮንዲት ወዲህ ወደ ዩናይት ስቴትስ የሚመልሰን ተከታዩ ቅንብር ደግሞ ባለፈው የራዲዮ መጽሔት ለቅምሻ ያህል አሰምተን በቀጠሮ ያሳደርነው ነው። በአገር ደረጃ ብቻ ሳይሆን በዓለም አቀፍ ደረጃም ጭምር ወደር የማይገኝለት ብርቱ ተጽዕኖ ያሳድራል የሚባለውን የመጪውን የዩናይትድ ስቴትስ ፕሬዚደንታዊ ምርጫ አንደምታዎች የሚመረምር ምልልስ ነው። ሙያዊ ትንታኔውን የሰጡን በጆርጂያ ስቴት ዩኒቨርሲቲ ፔሪሜትር ኮሌጅ የፖለቲካ ሳይንስ መምህሩ ዶክተር ፋሲል ቸርነት ናቸው። በቅምሻ ዝግጅታችን እልባት ካደረግንበት ጭብጥ እንነሳ። ዶክተር ፋሲል፣ የሪፐብሊካን ፓርቲው ቀዳሚ ተፎካካሪ የቀድሞው ፕሬዚዳንት ትራምፕ ቀደም ብሎ ባነሷቸው አንዳንድ ጉዳዮች ላይ በተለያየ ምክንያት የሚወስዱት አቋም በሀገር ውስጥ ሁኔታዎች የትኞቹ ሊቀየሩ ይችላሉ እሳቸው ቢመጡ ፕሬዚዳንት ባይደን እራሳቸውስ ቢቆዩ የሚያሻሽሏቸው ወይም አሁን ካሉበት ከመሰረቱ የሚቀይሏቸው ነገሮች ይኖሩ ይሆን? አ እንግዲህ የዴሞክራቲክ እና የሪፐብሊካን ፓርቲው የፓርቲ ፕሮግራማቸው የተለያየ ነው። ለምሳሌ በዲሞክራቲክ ፓርቲው መንግስት በኢኮኖሚ ውስጥ የሚኖረው ድርሻ ከአንጻራዊ ሁኔታ ሲታሳሳ አለ ነው ኢኮኖሚውን በማስተካከል የሰዎችን ሰብአዊ መብት እና ችግራት በማስጠበቅ እንደዚህ እንደዚህ በመሳሰሉ በዛ በኩል ስናይ ደግሞ ሪፐብሊካን ፓርቲው ፕሮግራም እንዲሁም ደግሞ የመሪው አቅጣጫ ከዚህ እንደታየው መንግስትን ከኢኮኖሚ ውስጥ ማውጣት እና ምንም እንኳን እኔ የውጭ ሰው ነኝ የምመረጥ ያለውን ሁሉ የመንግስት አሰራር አስወግዳለሁ ብለው ቢሉም እንኳን ንግግሩና የሬቶሪኩ እንደተጠበቀ ሆኖ የሚያራምዱት ኮንሰርቫቲቭ ፖሊሲ ስለሆነ ባለፈው እንደታየው የተሰጠው የታክስ ብሬክ በሁለት ሺ አስራ ሰባት በኢኮኖሚው ስትራክቸር ላይ ጫፍ ለነበሩ ሰዎች ነው። ለአንድ ፐርሰንት የሚያግዝ ነው። አብዛኛውን አሜሪካዊ የበለጠ ድሀ ያደረገ ነው እና ቀጣዩም ጊዜ ለአብዛኛው አሜሪካዊ በጣም የሚያሰጋ የሚሆንበት የኢኮኖሚ ፖሊሲ ሊፈጠር ይችላል። በዚህ ላይ ደግሞ በመካከላችን ያሉትን ልዩነቶች የዚህ አይዴንቲቲ ፖለቲካ በማንነት ላይ ያተኮረውን በማንነት ፖለቲካ ላይ ያተኮረውን በዘር በጀንደር በሃይማኖት የመሳሰሉ ነገሮች ላይ በማተኮር መሰረታዊ ችግሩን የኢኮኖሚ በአብዛኛው ሰው ኢኮኖሚ ችግር ውስጥ እየገባ ያለበትን ሁኔታ ውሳኔ ወይም ልባት የሚያሰጥ ሳይሆን ልዩነቶቹ ላይ በማተኮር ያኛው ነገር እንዳይነሳ ለማድረግ የታሰበ ይመስላል። እና እሱ አንድ ትልቅ ችግር ነው የሚሆነው። ለዚህ ነው ብዙም ሰው ስጋት የሚኖረው። በአንጻሩ ፕሬዚዳንት ባይደን በቅርብ ጊዜ ተዛምዶ ከወጡ አንዳንድ መረጃዎች የእድሜያቸው የትውስታ ችሎታቸውን የማጣት ጉዳይ እያነጋገረ ነው። በቅርቡ የምስጢራዊ መረጃ እያያዛቸውን በተመለከተ ምርመራ ያደርጉ የነበሩት ጠበቃ በጻፉት መረጃ ሆን ብሎ ያደረጉት ነገር እንዳልታያቸው፣ ነገር ግን አንድ በእድሜው የገፋ ብዙም ነገር የማያስታውስ አዛውንት የሚል አይነት በጣም ጠንከር ያለ የትውስታ አቅማቸውን ከፍተኛ ጥያቄ ውስጥ ያስገባ እሳቸውንም፣ በእሳቸው ዙሪያ ያሉትን የሚያስቆጣ አስተያየት ጽፈው ነበረ። ይሁንና ከእድሜያቸው ጋር ተያይዞ በአካል መዳከማቸው አሳሳቢ ሆኖ መነሳተው አልቀረምና የእሳቸው ማሸነፍ በአሳሳቢነት ደረጃ የሚደቅናቸው ችግሮች እንዴት ይታያሉ? አዎ ጥሩ ነጥብ ያነሳው አሉላ። ምክንያቱም በቅርብ በተደረጉ አንዳንድ ፖሎች ስናይ፣ ለምሳሌ በፊዚካል ፊትነስ ሁለቱን አነጻጥሮ ሲያዩ ሰላሳ አምስት ፐርሰንት ሰዎች ፕሬዚደንቱ ፊት አይደሉም የሚል እምነት አላቸው። በአእምሮ ደግሞ ሜንተል ፊትነስ በዛም ቢሆኑ በአብላጫው ፕሬዚደንት ባይደን ኮንፊደንት አይደሉም ብሎ የሚያስቡ ሰዎች ይበዛሉ። እና ይሄ ደግሞ በአሜሪካን ምርጫ ታሪክ ውስጥ ፐርሴፕሽን በጣም በጣም ወይም ደግሞ ሕዝቡ ስለ መሪው ያለው እይታ ከሚያደርገው ነገር ይልቅ ባሰብ ብዙ እንትን አለው ቦታ ይሰጠዋል ቦታ ይሰጠዋል። እና እሱ ትልቅ ችግር ሊያመጣ ይችላል። ግን ፕሬዚደንት ባይደን አሁን አንዱ ነገር ምንድን ነው የሚያነሱት ራሳቸውን መረጋጋት እንዲመጣ እዚያ ከተፈለገ እኔ ነኝ የማመጣው የሚል አይነት አመለካከት ሰው እንዲኖረው ለማድረግ ለማስደገጥ ይሞክራሉ። በዚህ ላይ ደግሞ ይሄን ዲሞክራቲክ ሲስተሙንም ፕሪዘርቭ ማድረግ የምችለው እኔ ነኝ፣ ይሄ ሰውዬ ቢመረጥ ሊያመጣ ቢችለው ጣጣ ፖለቲካ ሲስተማችንን የሚያበላሽ ነገር ነው ብሎ ራሳቸውን ለማቅረብ ይሞክራሉ። ግን እንዳልከው እነዚህ የሚነሱት ነገሮች በጣም ጠቃሚ ናቸው። ሌላ በኢኮኖሚ ብታየው ደግሞ ከዚህ ከኮቪድ በኋላ ከተመረጡ በኋላ ፕሬዚደንት ባይደን በጣም ጥሩ ትራክ ሬከርድ አላቸው ማለት ትችላለ። ላለፉት ሰላሳ ስድስት ወራት የነበረው የስራ መፈጠር፣ እንዲሁም ደግሞ አንዳንድ ፕሮግራሞችን በማስተካከል ወደ ህዝቡ ተደራሽነት ያላቸው ነገር ለማድረግ ሞክረዋል። ነገር ግን ይሄንን ደግሞ ለህዝቡ በደንብ አሳምኖ መናገር ይጠበቅባቸው ይሆናል። ከዚህ በፊት የተደረገ ሰርቬይ ስናይ ስልሳ አምስት ፐርሰንት አሜሪካኖች ኢኮኖሚው ምንም ጥሩ እንዳልሆነ ነው የሚያምኑት በዚህ ሰዓት ማለት ምንም እንኳን አንዳንድ መሻሻል ሽ ቢኖሩ ቢካዝ ኢንፍሌሽኑ የዋጋ መናሩ የሰዎችን የመግዛት አቅም እየቀነሰ ከመቼውም በበለጠ ስለመጣ ወደ ሰው የወረደ ነገር ብዙ ስለሌለ እንኳን በትክክለኛ አቅጣጫ ቢሆን ያንን ለማስረዳት እና ብዙን ለማሳመን ትልቅ ስራ ሊጠበቅባቸው ይችላል። ዶክተር ፋሲል እንግዲህ የሀገር ውስጡንም የውጭውንም እየተራያየን ነው። ቀደም ብለው የውጭውን ከተቃቀሱት ጋር የሚያያዝ አሁን ሌላው ትልቁ የዓለም ስጋት ሆኖ የሚታየው በዓለም ዙሪያ ሁለት ግዙፍ ጦርነቶች አሉ። የዩክሬንና የሩሲያ ጦርነት ዓለም የራሱ ያደረገው ጦርነት እስኪመስል ድረስ ድርሻ ወስዷል። ዩክሬን በግፍ የተወረረች ናት ብለው ያሰቡ የምዕራቡ ዓለም መንግስታት የሰሜን አትላንቲክ ቃል ኪዳን ሀገሮች ጥምረቱን ኔቶን ጨምሮ በውጊያ ውስጥ እንኳን ባይገቡ መሳሪያ እየሰጡ ለዩክሬን ድጋፍ እየሰጡ ሲያንስ እያሳሰባቸው በአንጻሩ ደግሞ ቅርብ የተጀመረው ነገር ግን እጅግ የከፋ ሁኔታ እየፈጠረ ያለው እስራኤል በሐማስ ላይ የከፈተችው ጦርነት ከደረሰባት ጥቃት በኋላ ብዙ ሰዎች የሞቱበት እየተገደሉበት ስለሆነ በሕዝብ አስተያየት መመዘኛም ጠንከር ያለ ትችት እየጋበዘ በመሆኑ በተለይ በፕሬዚዳንት ባይደን ላይም በቀጥታ ትችት እየቀረቡ ነው፣ ምርጫዎች ላይ ሳይቀር። እስኪ አንዳንድ ነጥቦች ብናነሳሳ የቱን ያህል ተጽዕኖ ማድረግ ይችል ይሆን? እኔ መቼም እንደማውቀው ከሆነ በውጭ ጉዳይ ፖሊሲ ላይ ሁለቱም ፓርቲዎች ብዙ ለውጥ የላቸው። በፖሊሲ ደረጃ በአፈጻጸም ደረጃ የተለያየ መንገድ በመጠቀም ሁኔታ ሊታይ ይችላል። ለምሳሌ ሪፐብሊካን ፓርቲ በአብዛኛው የሚመራው መንግስት ከሆነ ዩኒላተራል በብቻ ውሳኔ መውሰድ ጉዳይ እና ዴሞክራቶቹ የምታ ደግሞ ሀገሮችን አማክሮ መልቲላተራል ዲፕሎማሲ የሚሉት ነገር ላይ ያተኩራሉ። በዚህ ላይ የትራምፕን ለሰው ባህሪ ስትጨምር በጣም ብዙ አደገኛ ሁኔታዎች የሚፈጠሩበት ይኖራል። ግን የመካከለኛው ምስራቅ በተመለከተ ከዚህም በፊት ሰውየ ደጋግመው ተናግረዋል። ይሄ የውጭ ጉዳይ ፖሊሲ ኮርነር ስቶን የሚሆነው የእስራኤል አንኮንዲሽናል ሰፖርት ነው። በሁለት ሺ አስራ ሰባት አለም ነው ትዝ ይላችሁ እንደሆነ ጀሩሳሌምን እንደ እስራኤል ዋና ከተማ ሪኮግናዝ የማድረግ ያክል የአሜሪካን ኤምባሲ እዛ እንዲከፈት አድርገዋል። ከዛም በኋላ ደግሞ የፓለስቲኒያን ፒሎን በጣም ዲሳፖይንት ያደረገ ወይም ደግሞ ቅር ያሰኘ በእስራኤል የተዘጋጀ የሚመስል ዶኪመንት አቅርቦ ለመደራደሪያ እንዲሆን አቅርበው ያ ነገር በጣም ፓለስታይኖችን አበሳጭቶ እና ቅር ያሰኘ ነገር ነበር እና ከዚህም ጊዜ አሁን በቅርብ ጊዜም እንደዚሁ ፕሌጅ አድርገዋል። እስራኤልን ሉዓላዊነት ለመጠበቅ የእስራኤልን ደህንነት ለመጠበቅ ዝግጁ ነኝ እንደዚሁም የመጀመሪያ የፖሊሲ እንትን እሱ ነው ብለዋል። ነገር ግን በዛው ላይ ጨምሮ ደግሞ አሁን አንድ ዩኒቨርሲቲ ሄደው ነበር እንደዚህ የካምፔን ንግግር ላይ እዚህ ሀገር እንዲያመጡ ሰዎች የአሜሪካ ተቃዋሚ የእስራኤል ተቃዋሚ የሆኑ ተማሪዎች እንኳን በዩኒቨርሲቲ እና በሌሎች ትምህርት ተቋሞች ውስጥ ያሉ ሀገር ማባረር ነው እንደዚህ የሚያደርጉ ከሆነ እና ይህን ስታየው፣ አብዛኛው ፖሊሲ ልዩነት ያለ አይመስልም፣ ግን አጠቃቀሙ አፈጻጸሙ ላይ የተለያየ መንገድ የመጠቀም ሁኔታ ይታያል እንጂ ብዙ ለውጥ የሚመጣ አይመስልኝም። ከለውጡ ባሻገር ግን በተለይ በምርጫው ላይ ተጽዕኖ የማሳደሩስ ሁኔታ እንዴት ይታዩታል ይበልጡን አሁን እስራኤል የምትወስደውን እርምጃ የሚቃወሙት ግራ ክንፍ ያሉ የዲሞክራት ደጋፊዎች የባይደን ትልቁ ደጋፊዎች ከነበሩት ውስጥ እንደመሆናቸው የእነሱን ድጋፍ ያጣሉ የሚለው ነገር እያነጋገረ ነው። በቅርቡ ሚሽጋን ክፍለ ግዛት በርከት ያሉ አረብ አሜሪካውያን ያሉበት አካባቢ የታዩት እንቅስቃሴዎች እንደማሳያ ተወስደዋል። ከዛ አንጻር ከምርጫው በኋላ ሳይሆን ከምርጫው በፊት ተጽዕኖ አያደርግም ወይ? በጠባብ ልዩነት የሚሸናነፉበት ቦታ ላይ ተጽዕኖ ሊያሳድር ይችላል የሚለው ነገር እያነጋገረ ነው እና እሱን እሱ እንዴት ያዩታል? እንግዲህ ባለፈው ምርጫ የዴሞክራቲክ ፓርቲ እንዲሁም ባይደን ከወጣቶች እንግዲህ ጀኔሬሽን ዚ እና ሚሌኒየርስ ከሚባሉት ኃይለኛ ድጋፍ አግኝተው ነበረ። አሁን ደግሞ በዚህ በተፈጠረው ግጭት በጣም ትልቅ ተቃውሞ የገጠማቸው በእድሜ ደረጃ ከዚህ አካባቢ ነው እና በፊት የሚመጣው የሚመጣው ኖቬምበር ድረስ እንግዲህ ብዙ ነገሮች ሊቀየሩ ይችላሉ። ግን አሁን ባለው ሁኔታ እንኳን ብዙ ፖሎች አሉ። ሃይፖቴቲካሊ በዚህ ሁኔታ ምርጫው ቢካሄድ ማን ያሸንፋል የሚለው ሆናል። ባይደን በጥቂት ነጥብ ነው የሚመሩት። በብዙ ፖሎች ስታየው አርባ አምስት ፐርሰንት አብላጫ ድምፅ በቨርሰስ አርባ አራት አርባ ሁለት እንዲህ እያለ ነው የሚሄደ ያለው። እና ሰርቬ ደግሞ እንግዲህ ምንድን ነው የሚያሳየን ፎቶግራፍ እንደማንሳት ነው። አሁን እዚህ ጋር ስቆ የተነሳ ሰው ለጠዋ ደግሞ አኩሩ ሊያኮርፍ ይችላል። እና እዚህ ላይ በተርቤ ብቻ መታመን አንችልም። ይሄ በጣም ሎንግ ተርም ኢሹ ሆኖ እዛ ድረስ ብቻ ላይ የሚያመጣው ነገር አይታወቅም። ባይደን አስቸጋሪ አጣብቂኝ ውስጥ የገቡበት ነገር ምንድን ነው የእስራኤል ሎቢውን ነው ማስደሰት የሚያስፈልገው ወይስ ደግሞ ይህንን የምርጫውን የመጣውን ድምጽ ለማግኘት የተሻለ ድምጽ ለማግኘት መራጮችን የሚለው ጥያቄው አጣብቂኝ ውስጥ የከተታቸው ይመስላል። መልካም፣ በርካታ የሚያወያዩ ጉዳዮች አሉ። ምናልባትም ከአሁን ቀደም ከታዩት ምርጫዎች ሁሉ ብዙ መዘዝ የሚኖረው ከፍተኛ ተጽዕኖም የሚያሳድር ምርጫ ተደርጎ ታይቷል። እስከ ምርጫው ጊዜ መቃረቢያ ድረስ በሚኖሩ ውይይቶች እርሶንና የሙያ አጋሮችን መላልሰን እናገኘት ይሆናል ብዬ ተስፋ አደርጋለሁ። ዶክተር ፋሲል ቸርነት በጆርጂያ ስቴት ዩኒቨርሲቲ ፔሪሜትር ኮሌጅ የፖለቲካ ሳይንስ ተባባሪ ፕሮፌሰር፣ ለጊዜው አመሰግናለሁ። እግዜር ይስጥልኝ፣ አመሰግናለሁ አቶ አሉላ ጊዜው ስለ ሰጠኝ። መጪውን የዩናይትድ ስቴትስ ፕሬዚደንታዊ ምርጫ አንደምታዎች የሚዳስሰው ተከታታይ ቅንብር ይቀጥላል። በሌላ ፕሮግራም ከሌሎች ተያያዥ ጭብጦች ጋር እንመለስበታለን። አድማጮች ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው የርዕሰ ጉዳዮች ዙሪያ በመጻፍም ሆነ በመደወል መሳተፍ የምትችሉ መሆኑን እያስታወስን ለምሽቱ ያልነውንም በዚሁ መቋጨታችን ነው አሁን የቀረን

የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት ዘወትር በየዕለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በ22፣ 25 እና 31 ሜትር ባንዶች እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና ቆንጂት ታየነን ለአሁኑ በዚሁ ተሰናበትን። ሰላም በደህና